የፌዴራል ጠቅላይ አቃቤ ሕግ አቶ ጌታቸው አምባይ ዛሬ በሰጡት ጋዜጣዊ መግለጫ የፍርድ ሂደታቸው በመታየት ላይ የሚገኙት 528 ተጠርጣሪዎች ክስ በመጀመሪያ ዙር እንዲቋረጥ መወሰኑን ገልጸዋል። በፌዴራል ደረጃ 115 የተቀሩት ደግሞ ከደቡብ ክልል ክሳቸው መቋረጡን ነው የተናገሩት። እንደ ጠቅላይ አቃቤ ሕጉ ከፌደራልና ከደቡብ ክልል ውጪ በሌሎች ክልሎች ክሳቸው የሚቋረጥ ተጠርጣሪዎች ገና አለመቅረባቸውን አሳውቀዋል። ይሁን እንጂ ክሳቸው የሚቋረጥላቸው ተጠርጣሪዎች ሁሉ አራት መስፈርት ማሟላት እንዳለባቸው ታውቀዋል። እነሱም ሰው ያልገደለ እና ከባድ የአካል ጉዳት ያላደረሱ፣ ንብረት ያላወደሙ፣ ሕገ መንግስታዊ ስርዓቱን ለመናድ ቁልፍ ሚና ያልነበራቸው መንግስት መስራት ሲገባው ግን ባልሰራቸው ስራዎች ምክንያት በአንድም ሆነ በሌላ መልኩ ተነድቶ በግጭትና ሁከት ውስጥ የተሳተፉ የሚል መስፈርቶች ይገኙበታል። የህግ ባለሙያዎች እነዚህ መስፈርቶች ማህበረሰቡ ይፈታሉ ብሎ ተስፋ ያደረገባቸው እስረኞች እንዳይፈቱ የሚገድብ ነው ይላሉ። ህዝብ ይፈታሉ ብሎ በጉጉት እየተጠባበቀ ያለው በአቃቢያነ ህጎች አራቱንም መስፈርቶች ጥሰዋል በሚል እንደተከሰሱ የህግ ባለሙያ አቶ ሽብሩ በለጠ ለዶቼ ቬለ ተናግረዋል። እነዚህ አራት እንትኖች ለእኔ ስሰማቸው ምንድን ነው የተሰማኝ ስሜት በዋነኝነት ሊፈቱ ይገባል ወይም ደግሞ ሊፈቱ ይችላሉ ብለው ተስፋ የተደረገባቸውን ሰዎች የማግለል አይነት ውስጡ እንዳለ ነው የተሰማኝ። ከዛ ውጭ የመጨረሻው አራተኛው ነጥብ እንግዲህ እስካሁን በተደረገው ተጠቃሚ የነበሩ አይነት ነገር ይዘት አለው እና አብረውን የነበሩ ግን በተነሳውንትን ተገፋፍተው ህዝባዊ አመፅ ውስጥ ተሳትፎ ያላቸው ለማለት ነው። ያ ማለት እንግዲህ ማወር ህብረተሰቡ ተስፋ ካደረጋቸው ይልቅ እንዲፈቱ የሚፈልጉ ሰዎች ሊፈቱ የሚችሉበትን አካሄድ የማስቀመጥ አይነት ነው በእኔ በኩል ሆኖ ይታየኝ። የተቀመጡት መስፈርቶችን አሟልቶ ከእስር የሚፈታ ካለ ሰብዓዊ መብቱን ስለጠየቀ መጀመሪያውኑ መታሰር አልነበረበትም የሚሉት የህግ ባለሙያው አቶ ተማም አባቡልጉ ናቸው። የጠቅላይ አቃቤ ህጉ ያስቀመጣቸው ቅድመ ሁኔታዎችን በተመለከተ ባለሙያው የሚሉት አላቸው። መጀመሪያውኑ መታሰር ያልነበረበት ሰው ታስሯል ብሎ እንደማመን ነው መቆጥሮ አሁን እንፈቷቸዋለን የሚሏቸው ሰዎች፣ አሁን እነዚህ ቅድመ ሁኔታዎች የሚያሟላ ሰው መጀመሪያውኑ መታሰር አልነበረበትም። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በፍርድ ቤት የተፈረደባቸው ወይም በአቃቤ ህግ ክስ የተመሰረተባቸው የፖለቲካ አመራሮችና ግለሰቦች የተሻለ አገራዊ መግባባትን ለመፍጠር ሲባል የዲሞክራሲና ፖለቲካ ምህዳሩን ለማስፋት አንዳንዶቹ ክሳቸው ተቋርጦ ምህረት እንደሚደረግላቸው በቅርቡ መናገራቸው ይታወሳል። የፌዴራል ጠቅላይ አቃቤ ህግ ያስቀመጣቸው መስፈርቶች የሀገሪቱን የዲሞክራሲና ፖለቲካ ምህዳሩን ያሰፋል ወይስ ያጠባል? የህግ ባለሙያው አቶ ተማም መልስ አላቸው። የሚያጠብ ነው እንጂ መጀመሪያውን እኮ ባይዘ ወይ በኦሮሚያ ውስጥ አሁን በዛ ሰሞን መንግስት ራሱ ያመነው ክስ መስርጭባቸዋለሁ ያለው በአስቸኳይ ጊዜ አዋጅ ከሰባት ሺ ወይ ከአስር ሺህ በላይ ሰው ታስረዋል። የኦሮሞ ህዝብ ሲጠይቅ የነበረው እነዚህ ሰዎች ይፈቱልን ነው አንዱ ጥያቄ። ማለት መሰረታዊ ጥያቄውን ባይሆን መሰረታዊ ጥያቄን ተከትሎ የተፈጠሩ ችግሮች መቀረፍ አለባቸው። ወደዛኛው ለመመለስ መጀመሪያ ቅድመ ሁኔታ ሲቀመጥ እኮ መጀመሪያ ማርያም ያለውን ስረውታል ማለት ነው። አሁን ስለዚህ ፖለቲካ ሜዳ ዳሩ ለማስፋት ፍላጎት የሌላቸው መሆኑን ፍንትው አድርጎ የሚያሳይ ነው። የህግ ባለሙያው አቶ ሽብሩም ጠቅላይ ሚኒስትር ኃይለማርያም ያለሙት ስለ ፖለቲካ ምህዳር ማስፋት ከመስፈርቱ ጋር ይጣረሳል ይላሉ። ምክንያታቸውን ስጠቅሱም መጀመሪያ ይሄን ለመፍጠር ይሄን እናደርጋለን ከተባለ እየተደረገ ያለው ግን ያንን የሚያስችል ካልሆነ እንደርስበታለን ተብሎ እንፈጥረዋለን ተብሎ የነበረውን የሰፋ ፖለቲካ እንትን ለመፍጠር የሚያስችል አይደለም። ያ ከሆነ ደግሞ አመጹ የረገበበት ሁኔታ ተፈጻሚነት ከሌለው ልንደርስበት እንችላለን የተባለው የተረጋጋ ሀገራዊ ሁኔታ ፈጥሮ ፖለቲካ ምህዳሩን አስፍቶ ዜጎች የተሻለ ተሳታፊ ሆነው እንቀጥላለን የሚለው ነገር ላይኖር የሚያስችል ሁኔታ ሊፈጠር ይችላል የሚል ነገር አለኝ። በፌዴራል ደረጃ ያሉት 115 ተጠርጣሪዎች ዛሬና ነገ የተሃድሶ ስልጠና ከወሰዱ በኋላ ረቡዕ እንደሚለቀቁ አቶ ጌታቸው አምባይ በዛሬው መግለጫቸው መጥቀሳቸውን ለመረዳት ተችሏል። ይሁን እንጂ የተሃድሶ ስልጠና የተባለው ሰው ያለፍላጎቱ ፍላጎቱ የርዕዮተ ዓለም ትምህርት እንዲማር ማድረግ ስለሆነ ይህ በራሱ ወንጀል ነው ሲሉ አቶ ተማም አክሎበታል።